ተማሪዎች The Voice of America. በየትምህርት ቤቱ የሚገኙት የጤና ባለሙያዎችና መምህራን የሚሰጧቸውን ምክር ተግባራዊ በማድረግ ከኮቪድ-19 ራሳቸውን መጠበቅ እንዳለባቸው የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤ አሳሰቡ። ምክትል ከንቲባዋ ይህን ያሉት ዛሬ በአዲስ አበባ ከተማ ከአምስተኛ ክፍል በላይ ላሉ ተማሪዎች የገጽ ለገጽ የትምህርት ማስጀመሪያ መርሃ ግብር ላይ ነው። ዘጋቢያችን ፀሐይ ዳምጠው ዝርዝሩን ታቀርባለች። ለስምንት ወራት በኮቪድ-19 ወረርሽኝ ምክንያት ተቋርጦ የነበረው ትምህርት በአዲስ አበባ ከተማ የ2013 የትምህርት ዘመን ከአምስተኛ ክፍል በላይ ላሉ ተማሪዎች የገጽ ለገጽ ትምህርት ያስጀምሩት በንፋስ ስልክ ላፍቶ ክፍለ ከተማ መከኒሳ አንደኛ ደረጃ ትምህርት ቤት በተከናወነው ስነ ስርዓት ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ናቸው። ምክትል ከንቲባ ባደረጉት ንግግር አሁን ባለው ሁኔታ የኮሮና ቫይረስን መተላለፍ ለመከላከል የሚረዱ ግብአቶችና የመከላከል ግንዛቤው ስለሚገኙበት ሁኔታና ደረጃ አብራርተዋል። ዛሬ ብዙ የተለያዩ የመከላከያ ዘዴዎችን በሀገራችን ማምረት ጀምረናል። ግብአቶችን ማሟላት ጀምረናል። እናንተም ሁላችንም እንደ ሀገራችን ኮቪድን እንዴት መከላከል እንዳለብን ግንዛቤ አግኝተናል። አግኝታችኋል። ይህንን ከግንዛቤ በማስገባት ቆሞ የነበረውን የመማር ማስተማር ሂደት ለማስቀጠል ነው። የገጽ ለገጽ ትምህርቱ እንዲጀመር ሲካሄድ ስለቆየው ዝግጅትም ወይዘሮ አዳነች እንዲህ ብለዋል። መምህራኖቻችሁ የሚነግሯችሁን የሚመክሯችሁን በደንብ በተግባር ላይ ማዋል ከእናንተ ይጠበቃል። መምህራኖች ብቻ አይደሉም፣ የጤና ባለሙያዎችን በየትምህርት ቤቱ ቀጥረናል። ኮቪድን በተመለከተ ግብአት ማቅረብ ብቻ ሳይሆን በየዕለቱ የሚሰጧችው ግንዛቤ አለ። ያንን ግንዛቤ በተግባር በማዋል ራሳችን መጠበቅ፣ ጤንነታችው ሲጠበቅ ነው ያንን የምንለውን ግብ ልንደርስ የምንችለውና እዛ ላይም ትኩረት እንድታደርጉ ላለውኝ። ምክትል ካንቲባ ወይዘሮ አዳነች ትምህርት ማስጀመረ ምርሃ ግብሩ ላይ ለተማሪዎችና ለመምህራን የተዘጋጁ ዩኒፎርም፣ የንጽህና መጠበቂያ ቁሳቁሶችና የተለያዩ የትምህርት መርጃ መሳሪያዎች አበርክቷል። ኪፍት ነው አሁን የምንጀምርበት የመማር ማስተማር ሁኔታ። ስለዚህ ወደ ሁለት ሺ ሶስት መቶ የሚሆኑ ተጨማሪ ክፍሎች በከተማችን ውስጥ እንዲገነቡ ተደርጎ ከዚህ ከከለሳ ፕሮግራም በኋላ ወደ ስራ ሊገቡ የሚችሉ አገልግሎት ሊሰጡ የሚችሉ የመማር ማስተማሪያ ክፍሎች ይኖሩናል ማለት ነው። በተጨማሪም ወደ መቶ አስራ ስምንት የሚሆኑ የመመገቢያ አደራሾችን ስንገነባን የቆየ ነው። አምና ዩኒፎርም ሲቀርብላችሁ ነበረ በከተማ አስተዳደሩ፣ ምግብ ሲቀርብላችሁ ነበረ በከተማ አስተዳደሩ፣ ሌሎችም የመማር ማስተማር ግብአቶች ደብተር፣ እስክብርቶ፣ ቁሳቁሶች ማለት ነው። ዘንድሮ እሱም ፓኬጅ ብቻ አይደለም ይዘን የቀረብ ነው። ጫማ ጨምረንበታል። በባለፈው አመት ስናቀርብ በነበረው ግብዓት ላይ ቦርሳ ጨምረንበታል። የተማሪዎችንም ቁጥር ከፍ አድርገን በሁሉም ትምህርት ቤት ይሄ ግብዓት መመገቢያ አዳራሾችንም ጨምረን የተሟላ እንዲሆን ማድረግ ችለናል የአዲስ አበባ ትምህርት ቢሮ ኃላፊ አቶ ዘላለ ሙላቱም ሁሉም የትምህርት ቤት ማህበረሰብ ኮቪድ-19 መከላከል እንደምጠበቅባቸው አሳስቧል። ለተማሪዎች ገቢራዊ ስናደርግ እንግዲህ ጎን ለጎን መምህራን የትምህርት ባለሙያዎች ሱፐርቫይዘሮች የትምህርት አመራሩ የግንዛቤ ማስጨበጫ ራሳቸውን የሚጠብቁበት ወገኖቻቸውን የሚታደጉበት ትልቅ አቅም ስለሆነ የእነሱ ጥንቃቄ የሌላን ህይወት ማስቀጠል የሌላን ህይወት ተጋላጭነት ስለሚቀንስ ይህንን እንግዲህ ጎን ለጎን እየተሰራ ነው የሚሄደው። ዛሬ ትምህርት ቤት ከተገኙ ተማሪዎች መካከል አንዳንዶቹ ትምህርት መጀመሩ ስላሳደረባቸው ስሜት ተናግረዋል። ብቸኝነት አለ፣ ጓደኞችሽን ሽን አታገኝም፣ ያን ያለ የማንበብ ስሜትም አይኖርም፣ ብቻሽን ሽን ስቶኝ ይደብራል። ስለዚህ ትምህርት ደግሞ በመጀመሩ ደስተኛ ነኝ። ጓደኞቼ ያፍቀኝ ነበሩ፣ ትምህርትም ይናፍቀኝ ነበር። መገናኘት ፈልግ ነበር፣ ግን በተለያዩ ምክንያት ይጀመራል እየተባለ ሳይጀመር ስቀር ነው መምህራን ዕለቱን በጉጉት ሲጠባበቁ እንደነበርና ተማሪዎቻቸውንና ራሳቸውን ከኮቪድ ለመጠበቅ ዝግጁ መሆናቸውን ተናግረዋል። ከተማሪ ጋር ስቱ ያለሽ ነገር አንደኛ በእውቀትሽ አንጻር እራስሽን አብግሬድ እያረግሽ የተለያዩ ነገሮች አሉ። ብቻኛ ልጆቻችን ነው የናፈቁን ከምንም በላይ ዛሬ የገጽ ለገጽ ትምህርት ያው ከተማ አስተዳደሩ እንዲጀመር ተደርጓል። ያም ከአምስት እስከ ስምንት ባሉት የክፍል ደረጃዎች። ስለዚህ ያው ደስታችን እጅግ በጣም ከፍተኛ ነው። እኛም በተቻለ መጠን ሁሉም የባለድርሻ አካላቶች በጋራ በመሆን ለተማሪዎች ውጤታማነትና እንደዚሁም ለኮቪድ ወረርሽኝ መገታት የበኩላችንን አስተዋጽኦ እናደርጋለን ብዬ አስባለሁ። አጠቃላይ የመማር ማስተማር ሂደቱ ከኮቪድ-19 ወረርሽኝ በተጠበቀ ሁኔታ እንዲካሄድ ተማሪዎች፣ መምህራንና ወላጆች አስፈላጊ ጥንቃቄ እንዲያደርጉም ጥሪ ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ